ማህበራዊ መገናኛ ዘዴዎች ቅኝት። በኢትዮጵያ ሰፊ የእርሻ ማሳ በአንበጣ መንጋ መወረሩና በኮቪድ-19 ወረርሽኝ ምክንያት የተዘጉት ትምህርት ቤቶች መከፈት መጀመራቸው ሰሞኑን በማህበራዊ መገናኛ ዘዴዎች ልዩ ልዩ አስተያየቶች የተንሸራሸሩባቸው ጉዳዮች ናቸው። በኢትዮጵያ ከ25 ዓመታት ወዲህ ዘንድሮ ለመጀመሪያ ጊዜ የአንበጣ መንጋ ሰፊ አካባቢን ወሯል። በአማራ፣ በኦሮሚያ፣ በትግራይ፣ በአፋርና በሶማሌ ክልሎች እንደዚሁም በድሬዳዋ ከተማ አስተዳደር አንበጣ ከግማሽ ሚሊዮን ሄክታር የሚልቅ የእርሻ ማሳና የእንስሳት ግጦሽ መሬትን መውረሩን የግብርና ሚኒስቴር አስታውቋል። የአንበጣ መንጋ በርካታ የደረሰ ሰብል እያወደመ ነው። በአውሮፕላንና ሄሊኮፕተሮች የታገዘ የጸረ አንበጣ ኬሚካል ርጭት እንዲሁም መኪናና የሰው ኃይል በማሰማራት ወረራውን የመከላከል ጥረቱ መቀጠሉን ዶክተር ማንደፍሮ ንጉሴ በኢትዮጵያ የግብርና ሚኒስቴር የግብርና ልማት ዘርፍ ሚኒስትር ዴታ በተለይ ለዶይቼ ቨለ በዚህ ሳምንት ገልጸዋል። ሆኖም ዶክተር ማንደፍሮ የገንዘብ እጥረት ባይኖርም ጸረ አንበጣ ኬሚካል ከሚረጩ አውሮፕላኖች ሁለቱ መከስከሳቸው፣ ሶስቱ ደግሞ በመለዋወጫ እቃዎች ችግርና በብልሽት ምክንያት ከአገልግሎት ውጭ መሆናቸው የመከላከል አቅሙን እንደቀነሰው አስረድተዋል። መንግሥት ችግሩን ለመከላከል የተቻለውን ሁሉ ጥረት እያደረገ መሆኑን ቢገልጽም በማህበራዊ መገናኛ ዘዴዎች መተቸቱ አልቀረም። ባልደራስ ለእውነተኛ ዴሞክራሲ የተባለው ፓርቲ በትዊተር በኢትዮጵያ አምስት ክልሎች የተከሰተው የበረሃ አንበጣ ከፍተኛ ጉዳት ማድረሱን ገልጾ ሀገሪቱ ለዚህ ችግር ተጋላጭ መሆኗ እየታወቀ መንግስት በቂ መድኃኒት የሚረጩ አውሮፕላኖችና መድኃኒት አላዘጋጀም። ኃላፊነቱን ሳይወጣ የገበሬው ሰብል በበረሃ አንበጣ ተበልቶ ረሃብ ሲመጣ ይህ ረሃብ ሰው ሰራሽ ረሃብ ነው ብሏል። ባልደራስ መንግስትን ተጠያቂ ባደረገበት በዚህ መልእክቱ የግብርና ባለሙያዎች ግብረሰናይ ድርጅቶችና ገበሬው ይህንን መንጋ ለመከላከል ጥረታቸውን እንዲያጠናክሩ ጠይቆ በዚህ ጊዜ ከገበሬው ጎን በመቆም በሚችሉት ሁሉ ድጋፍ እንዲሰጡ ከአደራ ጋር ለደጋፊዎቹ ጥሪ አስተላልፏል። ኢትዮጵያ ውስጥ ስራን አለመስራት የሚያስጠይቅበት ጊዜ ጀመር የሚለውን መልእክታቸውን ያስቀደሙት ያሬድ ሀይለ መስቀልም አንበጣ ከመጣ ዓመት ሞላው ትንሽ ሳይንስ ስለተማረ ሰው እንኳን የመጣው አንበጣ በልቶ እንቁላሉን ጥሎ ነው የሞተው። ለምን የአንበጣ መከላከያ ተከላክሎ ከምድር ሳይነሳ አላጠፋውም ሲሉ ሞግተዋል። በ21 አንደኛው ክፍለ ዘመን በጊዜ የማሰብ የማቀድና ተግባራዊ የማድረግ ኃላፊነታቸውን ባልተወጡ ባለስልጣናት ምክንያት ይህን መሰሉ ጉዳት ሲደርስ አያሳዝንም በማለትም ሀሳባቸውን ደምድመዋል። በዚህ ሳምንት ሰኞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የሕዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄዎች በሰጡት መልስና ማብራሪያ ላይ ስለ አንበጣ የሰጡት ገለጻ በማህበራዊ መገናኛ ዘዴዎች ብዙ አነጋግሯል። በፍጥነት ሲጓዝ አንበጣው በሚመርበት አካባቢ በታች ብትቆሙ ልክ እንደ ጉም ጥላ ነው የሚሆነው። ጸሐይን ይከላከላል። በከፍተኛ ጥግጊ ፍጥነት እና ወጥ በሆነ ድምፅ የሚጓዝ እና የሚያጠቃ ሰራዊት ነው። መደመርም በትክክል አፕላይ ያደረገ ሰራዊት ነው። ይህ የዶክተር አብይ ገለጻ ትችቶችን አስተናግዷል። ፍጹም በትዊተር ህዝቡ የሚጠይቀው እረ ገበሬውን ከዚህ ጉድ እናውጣ፣ የጠቅላይ ሚኒስትሩ ምላሽ የመደመር ሀሳብ ገብቶታል አንበጣ በማለት ጽፏል። ቅድስት ጤናዬ በትዊተር በረሃብ ሲቃ ላይ ባለው ህዝብ ማላገጥ ዋጋ ያስከፍላል። የተራበ ህዝብና አንበጣ ምን አገናኘው? ለተራበው ህዝብ መድረስ ነው የሚሻለው ወይስ አንበጣ መደመርን ያስተምራል ብሎ ማውራት ሲሉ ቅሬታቸውን ገልጸዋል። ከዚህ በተቃራኒ ብሮከር ያሲኖ በሰጡት አስተያየት ያለን ምርጫ እንዳንበጣው ተደምረን ወረራውን ለመመከት መረባረብ ብቻ ነው ብሔር፣ ክልል፣ ወንዝ ሳይለይ ብለዋል። ሂሩት በትዊተር ባሰፈሩት መልእክት ምድራችን ያየችው መከራ እጅግ ብዙ ነው፤ አንበጣ፣ ኮሮና፣ ጎርፍ፣ ዘረኝነት፣ ረሃብ፣ ጦርነት፣ የፖለቲካ ሽኩቻ፣ ጥላቻ፣ መሰደድ፣ ሞት ብለው ከዘረዘሩ በኋላ ከነዚህ አንዱ ውስጥ እጃችን ካለ በእውነት ከአንበጣና ከኮሮና አንሻልም። እባካችሁ የሕዝባችንን መከራ አናብዛ ሲሉ መክረዋል። ኢትዮጵያን ንጉር በሚል የትዊተር ስም የሰፈረ መልእክት ጉልበቱን ጠፍ አድርጎ ያመረተው እህል አንበጣ ሲወረው እያየን ዝም አንበል ይላል። ፖለቲካውን ለፖለቲከኞች ተወት አድርገን ተባብረን አንበጣዎችን እናጥፋ፣ ገበሬዎችን ብቻ ሳይሆን ሁሉንም ኢትዮጵያዊ እንታደግ ያሉት ደግሞ ደሴ ላኮ መልሳ ናቸው። አዲስ አበባን ጨምሮ በአንዳንድ ክልሎች ትምህርት ሚኒስቴር ባስቀመጣቸው የጥንቃቄ እርምጃዎች መሰረት በኮቪድ-19 ወረርሽኝ ምክንያት ተዘግተው የነበሩ ትምህርት ቤቶች እየተከፈቱ ነው። ሌሎች ደግሞ በዝግጅት ላይ መሆናቸው ተገልጿል። ይህም በዚህ ሳምንት በማህበራዊ መገናኛ ዘዴዎች ሲያነጋግሩ ከነበሩት ጉዳዮች አንዱ ነው። ኮንጎ ሰፈር በፌስቡክ ባሰፈሩት አስተያየት የተለያዩ ጥያቄዎችን አቅርበዋል። ሰሞኑን ልዩ ጥንቃቄ በማድረግ ትምህርት ቤቶች ትምህርት ይጀምራሉ ሲባል እሰማለሁ። ልዩ ጥንቃቄ ማለት ምን ማለት ነው? ለትምህርት ቤቶች ሲባል የሚደረግ ልዩ ጥንቃቄ እስከዛሬ ድረስ በጤና ጥበቃ ሚኒስቴር እና በመንግሥት እየተሰጠን ካለው የጥንቃቄ መልእክት፣ የተለየ ተጨማሪ ምን ጥንቃቄ ይኖር ይሆን? እስከዛሬ ድረስ በጤና ጥበቃ ሚኒስቴር እና በመንግሥት እየተሰጠን ያለው የጥንቃቄ መልእክት በማህበረሰቡ የነበረው ተፈጻሚነት እስከምን ነበር? ትምህርት ቤቶች ሲከፈቱ በተለምዶ ከአንዱ ቤት ወደ ሌላው ቤት የሚዛመተው ተራው ጉንፋን ማህበረሰቡን በሚያዳርስበት ሁኔታ የኮቪድ ስርጭት ቢስፋፋ ምን ታስቧል? ሰሞኑን የተለያዩ ሀገሮች ትምህርት ቤቶችን ከከፈቱ በኋላ የኮቪድ ወረርሽኝ በመስፋፋቱ ትምህርት ቤቶችን እንደገና መዝጋታቸው በተለያዩ የዜና ምንጮች እየተነገረ ነው እኛስ ከተመሳሳይ ሀገራት ምን ትምህርት መውሰድ ይገባን ይሆን ሲሉ ተከታታይ ጥያቄዎችን አቅርበው፣ ለማንኛውም የሚዲያ ጋጋታ የሌለን እንዳለ ማድረግ በኮቪድ አይሰራም እና ሰብአዊ ጥፋት ከመድረሱ በፊት እውነት እውነቱን መነጋገር ይበጃል። ይህ ሳይሆን ለሚከሰት ማንኛውም ጥፋት መንግስት በታሪክ ተጠያቂ ይሆናል ሲሉ አሳስበዋል። ጊዜ ለኩሉ ኃይሉ ደግሞ ትምህርት ይጀመር እንጂ አይዘልቅም ባይ ናቸው። ጅምር እንቅስቃሴ አለ፣ ከሁለትና ሦስት ሳምንታት በኋላ እንደሚቆም ግን ያስታውቃል። ዩኒቨርሲቲዎችን በተመለከተ ግን ከኮሮና በፊትም በግጭት ምክንያት እንዳቆሙ ዘንድሮም በዚሁ ምክንያት ትምህርት ያካሂዳሉ የሚል እምነት የለኝም ብለዋል። ተስፋዬ ነጋ ደግሞ እኔ ራሴ መምህር ነኝ። ምስራቅ ጎጃም ዞን ቢቡኝ ወረዳ ብርሃነ ጊዮርጊስ አንደኛ ደረጃ ትምህርት ቤት በትምህርት ቤቱ አልኮልና ጭንብል የተሟላ ቢሆንም የተማሪ ወንበር አቀማመጥ ግን አንድ ለአምስት ነው። ነገር ግን የወረዳው የትምህርት አመራር ትምህርት እንድናስተምር ስላስገደዱን እያስተማርን ነው ሲሉ የእርሳቸውን ተሞክሮ ካካፈሉ በኋላ በሀገር አቀፍ የሚከፈተው ትምህርት ቤት ቅድመ ዝግጅት ከሚዲያ ፍጆታ ያለፈ አይመስልምና ለማንኛውም እኛ መምህራን ድሮም ሻማንንና አሁንም ደግሞ ለመቀጣጠል ተዘጋጅተናል ብለዋል። ከበደ ወርቁ ደግሞ በአጋጣሚው ቅሬታቸውን ለትምህርት ሚኒስቴር ባለስልጣናት ገልጸዋል። በኢትዮጵያ ሀገራችን በጣም ብዙ መንግስታዊ ያልሆኑ ትምህርት ቤቶች ሞልተዋል። ነገር ግን በመንግስት እንደ ዜጎች የሚታዩ አይመስሉም ሲሉ አድማጮች በማህበራዊ መገናኛ ዘዴዎች ትኩረት የሳቡ ሁለት ርዕሰ ጉዳዮችን የተመለከተው የዛሬው ዝግጅታችን በዚሁ አበቃ።